በአንደኛና በሁለተኛ ደረጃ ትምህርት ቤቶች ውስጥ ምን አይነት ትምህርት ይሰጣል? በጠቅላላው በእርስዎ አገር የሚሰጠው ትምህርት እዚህም ይሰጣል። ጂኦግራፊ፣ ስነ ጥበብ ጥበብ ለምሳሌ ጂኦግራፊ፣ ቁጥር፣ ታሪክ፣ ስነ ጥበብ፣ ቋንቋና ሃይማኖት በአንደኛና በሁለተኛ ደረጃ ትምህርት ቤቶች ውስጥ ይሰጣሉ። ፍልስፍና ፖለቲክ አስተዳደር ሳይንስ። በኮሌጅ ደግሞ እንደ ፍልስፍና፣ ህግ፣ ፖለቲክ አስተዳደር፣ መሐንዲስነት፣ ሳይንስና ሕክምና የመሳሰሉ ትምህርቶች ይሰጣሉ። ተማሪዎቹ እነዚህን ትምህርቶች የሚማሩት በእንግሊዝኛ ነው። በአንደኛና በሁለተኛ ደረጃ ትምህርት ቤቶች ውስጥ አማርኛንና እንግሊዝኛን ይጠቀሙበታል። በኮሌጅ ውስጥ ግን እንግሊዝኛን እና ፈረንሳይኛን ይጠቀሙበታል። ተማሪዎቹን መንግስት እየከፈለ ነው የሚያስተምራቸው ወይስ ራሳቸው እየከፈሉ ነው ወጪ ቀድሞ ከአንደኛ ደረጃ ትምህርት ቤት እስከ ኮሌጅ ድረስ መንግስት ማናቸውንም ወጪ እየከፈለ ተማሪዎቹን ያስተምር ነበር። አሁን ግን ግማሹን መንግስት፣ ግማሹን ተማሪዎቹ እንዲከፍሉ ተደርጓል። ማገዝ ትምህርት በጣም እየተወደደ በመሄዱ ተማሪዎቹን መንግስት ካላገዛቸው በስተቀር በራሳቸው እየከፈሉ ለመማር በጣም ያስቸግራቸዋል። መጠርጠር የማይጠረጠር ነው። ይህ የማይጠረጠር ነው። ስለዚህ መንግሥት ለአንዳንድ ተማሪዎች ስኮላርሽፕ ይሰጣል።